የክርክሩ ጭብጥ ዋና መቀመጫውን ዋሽንግተን ዲሲ ላይ ያደረገ ዓለም አቀፍ ታዋቂ የጥናት ተቋም በያዝነው ሳምንት ይፋ ባደረገው የአገሮች የምጣኔ ሀብት ነፃነት ሰንጠረዥ በኢትዮጵያ ይዞታ ላይ ያጠነጥናል። የክርክሩ ተሳታፊዎች ዶክተር ተሾማ አዱኛ የምጣኔ ሀብት ባለሙያና በሲቪል ሰርቪስ ኮሌጅ የምጣኔ ሀብት ልማት ትምህርትና ሌሎች የምጣኔ ሀብት ጥናት ትምህርት ኮርሶች መምህር፣ ዶክተር አክሎግ ቢራራ ቀድሞ በዓለም ባንክ በተለያዩ የኃላፊነት ደረጃዎች ያገለገሉ ከፍተኛ የምጣኔ ሀብት ባለሙያና በኢትዮጵያ የምጣኔ ሀብት ጉዳዮች ላይ ያተኮረ መጽሐፍና ሌሎችን በርካታ ጽሑፎች የጻፉ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቶ የክርክሩን የመጀመሪያ ክፍል አሉላ ተረከብ። ዘሄሪቴጅ ፋውንዴሽን የተባለው የጥናት ተቋም የዘንድሮን አመታዊ ሀገሮች የምጣኔ ሀብት ነጻነት ይዞታ ደረጃ በያዝነው ሳምንት ይፋ አድርጓል። በዚህም መሰረት 49 ነጥብ 4 ያገኘችውን ኢትዮጵያን አንድ መቶ አርባ ስድስተኛ ደረጃ ላይ አስቀምጧታል። ከአካባቢው ሀገሮችም ጋር ሲነጻጸር ከአማካይ ነጥብ ያነሰ መሆኑን አርባ ስድስት ሀገሮች ከተካተቱበት ከሰሀራ በስተ ደቡብ የሚገኙ ሀገሮች ሰላሳ ሁለተኛ ደረጃ ይዛለች ኢትዮጵያ በያዝነው አመት። እና ለመሆኑ ይህ ውጤት ምን ማለት ነው? ስለ ኢትዮጵያ ምን ይነግረናል? ዶክተር ተሾመ። ውጤቱን ከተለያዩ ሚዲያዎች ሰምቼዋለሁ፣ ቀረብን ብዬ ለማየት ሞክሬዋለሁ። የተለያዩ ሪፖርቶች በተለያዩ መንገድ እንደሚወጡት ሪፖርቱ ምንድን ነው የሚለው የምጣኔ ሀብት ነጻነት በተለይ ከሁለት ሺህ ዘጠኝ ጀምሮ እየወረደ ያሳያል የሚል ነው ያቀረቡት ሪፖርት። ያው በተለይ ውስጡ ስናይ እዚህ ያለው ብዙ ነገሮችን ስለማይ እንደ ሪፖርት ሪፖርቱን ማየት ይችላሉ። ግን የኢትዮጵያን ሁኔታ ያሳያል አያሳይ የሚለው ላይ የራሴ ሪዘርቬሽን አለኝ። ምን ያህል ሪፖርቱ የኢትዮጵያን ነባራዊ ሁኔታ ያሳያል የሚለውን በደረጃ ቢገልጹት፣ በዚህ ደረጃ በዚህ መጠን እቀበለዋለሁ። እነኛ አመላካቾች ትክክለኛ ሊሆኑ ይችላሉ የሚሏቸው ነገሮች አሉ አመላካቶቹ ከተለያዩ በኩል የተሰበሰቡ ስለሆኑ ይሆናል መሰለኝ አሁን እዚህ ያሉትን ትክክለኛ ሁኔታዎች ሊያሳዩ ያልቻሉት እንጂ ብዙዎቹ በተለይ ለምሳሌ እነሱ የወሰዱት አሉ ፋይናንሻል ፍሪደሙ ላይ በወንዶችን ባንኮች መግዛታቸው ምን ያህል የፋይናንሻል ፍሪደሙን አውረደ ብለው ነው ሪፖርት ውስጥ ያቀረቡት እና እነዚህ እነዚህ ነገሮች ይሆናሉ መሰለኝ ምናልባት እኔ ካለኝ አመለካከት የተለየ ሪፖርት ሊሆን የቻለው እና እኔ ማስበው ምናልባት ወደ ሞዴሬት ከሚለው ከስልሳ ከጽነ ስልሳ ዘጠኝ የሚለው ውስጥ ይገባል የሚል ነው የኔ እምነቴ። ምናልባት እንደነሱ ጊዜው ስጄ መረጃውን ባላሰባሰብ መልካም ዶክተር አክሎግ እርስዎም በተመሳሳይ ይህንን ለሄሪቴጅ ፋውንዴሽን አመታዊ የሀገሮች የምጣኔ ሀብት ነጻነት ይዞታ ደረጃ ያመላከተ ውጤት እንዴት ተመለከቱት? ይህ ውጤት በእርስዎ ሙያዊ እይታስ ምን ማለት ነው? ስለ ኢትዮጵያ ምን ይነግረናል? ይሄ የኢኮኖሚ ነጻነት ዘገባ ከሌሎች ጋር አብሮ መታየት ያለበት ነው። የሄሪቴጅ ፋውንዴሽን ዝና ያለው መረጃዎችን በደንብ የሚያቀርብ አለም አቀፍ ድርጅቶችና መንግስታት እና ግለሰቦች የሚከታተሉት ስለሆነ ብዙም አያከራክርም። እኔ ሳየው በጣም ነው የደነገጥኩ ምክንያቱም፣ በተመሳሳይ ባለፈው ጊዜ ሌላው ደግሞ የሞ ኢብራሂም ያወጣው ሌሎችም ድርጅቶች ያወጡትና ይሄ ይመሳሰላል። ይሄ እንዲያው በአጭሩም ቢሆን ከዶክተር ተሾመ ጋር ለመወያየት የምፈልገው ይሄ ዘገባ የሚናገረው ነገር አለ። የግለሰብና የሕብረተሰብ የመሻሻል መብቶችን ነው የሚዘረዝረው። በአንድ አገር ውስጥ ከፍተኛ ደረጃ የደረሱ አገሮች እንደ ሆንግ ኮንግ እንደ ሞሪሸስ አፍሪካ ያሉ ትንሽ መሻሻል እያሳዩ የሚታዩ ሀገሮች የመንቀሳቀስ የመሸጥና የመሸመት ገንዘብ ብድር የማግኘት መሬት የማግኘት የግለሰብ ሀብት በህግ የመታወቅ እንትኖችን የሚናገር ነው። ስለዚህ ይሄ ዘገባው የሚያከራክር አይመስለኝም። የሚያከራክረው ምንድን ነው? እንዲያው ምን ቢደረግ ነው መሻሻል የሚመጣው? ማለትም ከህዝቡ አንጻር ከተራው ህዝብ አንጻር ብናየው የሚሻል መሰለኝ። በተለይ ትንሽ እንዲያው እኔን ያሳሰበኝ እንግዲህ የኢኮኖሚ ነጻነት በሚባልበት ጊዜ ግለሰቦችና ድርጅቶች በጋራም ሆነ በግለሰብ ደረጃ ሀብታቸው የመንቀሳቀስ እድላቸው መሬት የመግዛት ተቋም የማቋቋም የመበደር ወደ ውጭ የመላክና ወደ አገር የማስገባት መብታቸው በህግ የታወቀና መንግስት በፖለቲካ ጣልቃ የማይገባበት ነው የሚገባበት ነው የሚል ጥያቄ ማቅረብ ይኖርብናል ምክንያቱም ካለፈው አመት ሁለት ነጥብ ስድስት ወደ ታች ዝቅ አለ በሚባልበት ጊዜ አገሪቱ ከአምሳ በመቶ በታች አገኘች በሚባልበት ጊዜ ችግር አለ የሚለውን ያሳየኛል ብዬ ነው የምገምት። መልካም። ግራና ቀኝ በአጠቃላይ የዚህ ጥናት ውጤት ላይ በተለይ ኢትዮጵያን አስመልክቶ ያላችሁን አስተያየት ተመልክተናል። ዶክተር ተሾመ ወደ እርሶ ልሻገር ነው። የዘንድሮ ሄሪቴጅ ፋውንዴሽን ያወጣው ይህ ዓመታዊ የአገሮችን ምጣኔ ሀብት ነጻነት ይዞታ ቅድም ዶክተር አክሎግም ጠቅሰውታል። በሁለት ነጥብ ስድስት ካለፈው ዓመት መቀነሱ ብቻ ሳይሆን ከአስሩ መመዘኛዎች በስድስቱ ኢትዮጵያ ዝቅተኛ ውጤት እንዳሳየች ወይም ቀድሞ ከነበረው ደረጃ ማሽቆልቆልን ይናገራል። አድማጮችን ለጉዳዩ ቅርብ ለማድረግ ዋና ዋናዎቹን ልጥቀስ። ከእነዚህ ውስጥ የንግድ ነጻነት አለመኖር ወይም መቀነስ፣ ስራ የመስራት ነጻነት፣ የገንዘብ ጉዳዮች ጋር የተያያዘ ነጻነት፣ የንግድ ነጻነት ይላቸዋል። አስር አንኳር የሆኑ መመዘኛዎች አሉት። ከእነዚህ በስድስቱ ካለፈው አመትም ማሽቆልቆላል ይልና የምጣኔ ሀብት ጭቆና ካለባቸው አገሮች ክልል ውስጥ ገብታለች ይችላል። ዶክተር ተሾመ ይህን እንዴት ይመለከቱታል? ያ ማለት እንዳልከው ሁሉንም ሪፖርቶች አንተ እንዳልከው ነው፣ እዚህ የተመለከትኳቸው። ግን በእኔ በኩል ደግሞ የተለየ አመለካከት ያለኝ በተለይ ከሁለት ሺህ ዘጠኝ በኋላ ወር ከሁለት ሺህ አምስት በኋላ በአውሮፓውያን አቆጣጠር እነዚህ በሚባሉ ቦታ ላይ በጣም ሰፋ ያሉ ለውጦች የተካሄደበት ነው። የንግድ ነጻነትን እስከ ዓለም ባንክ የዋደር ትሬድ ኦርጋኒዜሽን አባል ለመሆን የሚደረጉ የተለያዩ ስራዎች አሉ። የፋይናንሻሉንም ከተመለከትን ማለት ነው፣ የንግድንም ካየን ማለት ነው። ስለዚህ እኔ የመረጃዎቹ አሰባሰብ የመረጃዎቹ አሰራር ሊሆን ይችላል እንጂ ትክክለኛውን የኢትዮጵያ ሪያል ያሳያል የሚል እምነት የለኝም። ምናልባት እንደ ግለሰብ መብታቸውን እንደዚህ አይነት ነገሮችም ፐብሊሽ ማድረግ ማውጣት እንጂ እዚህ አዲስ አበባ ያለሁትን ሪያሊቲን ያሳያል እምልህ እንትን ሁኔታውን ያሳያል የሚል ሁኔታ የለኝም በሚቀጥለው ፕሮግራም በዝርዝር እንመለከታለን የኢትዮጵያን ተጨባጭ ሁኔታ አያመላክትም አያንጸባርቅም እያሉ ነው ዶክተር ተሾመ ዶክተር አክሎግ አዎ እኔ ደግሞ ከትህትና ጋር ከዶክተር ተሾመ ጋር መቼም አዲስ አበባ ባልኖርም ሁኔታው አንዳንዶቹን ልጥቀሳቸው ባለ ሀብት እኮ በስርዓቱ ላይ እምነት ሲኖረው ነው ሀብቱን ጉልበቱን ያለውን ተሰጥቶ ሁሉ ከአገሩ ላይ የሚያፈሰው። ለምሳሌ በቅርቡ የማሳቹሰትስ ዩኒቨርስቲ ያወጣው በተከታታይ የዓለም አቀፍ የገንዘብ አቀኝነት ዘገባ የዓለም አቀፍ የግልጽነት ድርጅት ያወጣቸውን ብናያቸው የግል ክፍሉ በአገሩ እምነት ስለሌለው ገንዘቡን ወደ ውጭ ያሸሻል ይላል ይሄ እንግዲህ ያከራክራል እንደሚሉ አልጠራጠርም ዶክተር ተሾመ ነገር ግን እውነት ነው ብዙ ቢሊየን ዶላር ከኢትዮጵያ እንደወጣ በማስረጃ ቀርቧል የዓለም ባንክም ያምንበታል እስካሁን ድረስ ያለው ዘገባ የሚያሳየው በጣም የሚያስደነግጥ ነው እስከ አስራ ስምንት ቢሊየን ዶላር ድረስ ደርሷል በአመት አራት ቢሊዮን ኢትዮጵያ ብታገኝ በአመት ሶስት ነጥብ ሁለት ስድስት ቢሊዮን ዶላር ከሀገሪቱ ከወጣ በሀገሪቱ አስተማማኝ የሆነ በሕግ የሚገዛ ስርዓት የለም ማለት ነው። ቅድም ዶክተር ተሾመ ጋር የተስማማ ነው። ለአንድ አገር በጣም አስፈላጊው በሕግ የበላይነት የሚገዛ ስርዓት ማቋቋም ነው የሚለው ነው። አንድ ሁለት ነገሮች ልጥቀስ። ከሰው ኑሮ አንጻር በምናይበት ጊዜ ምንም እንኳን በቅርብ ጊዜ የዋጋ ግሽበት እየቀነሰ መሄዱን በአምንም፣ ግን በተራው ህዝብ አንጻር በሚታይበት ጊዜ የኑሮ መሻሻል ኢትዮጵያ መቶ ስልሳ ዘጠነኛ ናት። በንጹህ ውሃ ተራው ሰው በሚያገኝ ማለት ነው ስልሳ አንደኛ ናት። ስለዚህ በተራው ህዝብ አንጻር በሚታይበት ጊዜ በጣም የሚያኮራ የመንገድ ወዘተ እንቅስቃሴ አለ ቢባልም የደግሞ አያስደንቅም። ምክንያቱም አራት ቢሊዮን እርዳታ የሚያገኝ ሀገር እድገት ማሳየት ይኖርበታል። ነገር ግን ከተራው ሰው በሚታይበት ጊዜ እድል የመፍጠር ሁኔታው በጣም አስቸጋሪ መሆኑን የሚያከራከር አይመስለኝም። ሰባ በመቶ የሚሆነው ወጣት እድል የለኝም እያለ ከአገሩ እየተሰደደ በሚሄድበት ጊዜ ሪሊ ይሄ እድገቱ ለማን ይጠቅማል የሚለውን ጥያቄ መጠየቅ ይኖርብናል። እና ለወደፊት እንደምንጓያ ተስፋ አደርጋል። ለመሆኑ የምጣኔ ሀብት ነፃነት ምዘና ምን አይነት ፋይዳ አለው? በዜጎች ህይወትስ ላይ ምን አንድምታ ይኖረው ይሆን? በቀጣዩ የክርክር ፕሮግራም የምንመለስበት ይሆናል። ለሁሉም ለአሁኑ እንግዶች ዶክተር ተሾመ አዱኛንና ዶክተር አግሎግ ቢራራን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።